ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም ጠናስጥልን የተወደዳችሁ አድማጮቻችን። ይህ ዓለም አቀፉ የአድቬንቲስት ሬዲዮ ዓለም አቀፍ ስርጭት ነው። እንደተለመደ ሁሉ ዝግጅቶቻችን ሁሉ አጠናቀን ይዘንላችሁ ቀርበናል። በሚኖረው ዝግጅት እጅግ በጣም እንደምትባረኩ ተስፋ እናደርጋለን። ለሚኖራችሁ ጥያቄ በመልእክት ሳጥን ቁጥራችን 145 በስልክ ቁጥራችን 0910 82 81 82 ላይ ብትልኩልን ለጥያቄዎቻችሁና ለአስተያየታችሁ ተገቢውን እንደ መልስ እንደምንሰጥ ቃል እንገባለን። አሁን ወደ ፕሮግራሙ እናመራለን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። እንደምን ዋላችኋል ውድ ተመልካቾቻችን። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ዛሬም ደግሞ በዚህ አየር ሰዓት ይህንን ፕሮግራም ለማካሄድ እድልና ጊዜ የሰጠንን እግዚአብሔር እናመሰግናለን። በቀጥታ ስርጭት የሚተላለፈው ተጽፏል የተሰኘው ፕሮግራማችን ነው። እንግዲህ በዚህ ፕሮግራማችን ላይ የተለያዩ ርዕሰ ጉዳዮችን በማንሳት ጥልቅ የመጽሐፍ ቅዱሳዊ ውይይትና ትንተና የምናደርግበት ክፍለ ጊዜ ነው። እንግዲህ ላለፉት ሁለት ሳምንታቶች ከሀሰተኛ ነቢያቶች ጋር በተያዘ ውይይት ሲደረግ ነበር። በዚህ ክፍለ ጊዜ ዛሬ ደግሞ በሌላ ርዕስ ከእናንተ ጋር ቀርበናል። ዛሬ የሚኖረን ርዕስ ኢየሱስ ፈራጅ ወይስ አማላጅ በሚል ርዕስ ነው የምንወያየው። በእርግጥ ይህ ርዕስ እጅግ ሰፊና ረጅም ዘመናትን የተሻገረ ከመሆኑ ጋር ተያይዞ በዚች በትንሽ ሰዓትና በአንድ ሰዓት ውስጥ የምንቋጨው ባይሆንም ነገር ግን ጠቅላላ ጭብጥና እናንተም ደግሞ የበለጠ ጥናት በዚህ ጉዳይ ላይ እንድታደርጉ መነሳሻ ይፈጥራል ብዬ አምናለሁኝ። ዛሬ እንግዲህ ይህንን ውይይት ለማድረግ ከኛ ጋር በስቱዲዮ የተገኘ እንግዳ አለን። ወንድማችን ወንደሰን በቀለ በዚህ በስቱዲዮችን ይገኛል። እንኳን ደህና መጣ። እንግዲህ በተለያዩ ጊዜያቶች በዚሁ በተጽፏል ፕሮግራም ላይ ከውጭ በዙም በመግባት ሲያገለግለን ቆይቷል። ስለዚህ ለዚህ ፕሮግራም አዲስ አይደለም። ነገር ግን ዛሬ ደግሞ በአካል በመካከላችን ተገኝቷል። ጥሪያችንን አክብረህ ስለተገኘ ከልብ እናመሰግናለን። እንግዲህ ያው ካለን ጊዜ አንጻር ቀጥታ ወደ ሀሳባችን እናልፋለን። ከዚህ አስቀድመን ግን የእግዚአብሔር መንፈስና ምሪት እንዲቀድምልን በመጸለይ ነው የምንጀምረው። እንጸልያለን። እግዚአብሔር የዘላለም አምላክ ሆይ ስለዚህ ጊዜና ሰዓት ከልብ እናመሰግናሃለን። ይህን ደግሞ የአየር ሰዓት ስለሰጠህን፣ ስለ አንተ ሀሳብ፣ ስለ ቃልህ እንድንወያይ ስለ ረዳህን እናመሰግናሃለን። አሁንም ደግሞ እያነሳ ነው ባለው ጉዳይ ላይ ከቃል የሆነውን ድንቅ እውነትና እውቀት እንድትከፍትልን እንድትገልጥልን እንማጸናሃለን። በምንወያየው ነገር ውስጥ ሁሉ እግዚአብሔር ሆይ አፋችንን በመንፈሰ ጉጠት በቃልህ ኃይል እንድትነካው እንማጸናሃለን። የሚሰሙንም የሚከታተሉትም ወንድምና እህቶቻችን እግዚአብሔር ሆይ ይህንን ቃል ይህንን ውይ ሲያደምጡ ሳለ እግዚአብሔር ሆይ በእውነት እውነትህን እንድትገልጥላቸውና እንድታበራላቸው እንማጸናሃለን። ጊዜውን ሁሉ አንተ ፈጽመ ተረከ። ክብሩን ሁሉ አንተ ውሰድ። በጌታ በኢየሱስ ስም አሜን አሜን። እንግዲህ ቀጥታ ወደ ውይይታችን ነው የምንሄደው። እንግዲህ ተመልካች አድማጮቻችን፣ እንደተለመደው እንግዲህ የቀጥታ ስርጭት ነው። በስክሪኑ ላይ በሚለቀቀው ስልክ ቁጥር በዚህ በምንወያይበት ርዕስ ላይ ተያያዥ የሆኑ ሀሳብና ጥያቄዎችን በማንሳት ከእኛ ጋር አብራችሁ በውይይቱ መሳተፍ እንደምትችሉ በዚሁ ለማስታወስ እወዳለሁ። እስቲ ለመነሻ ያህል ግን ለወንድሜ ወንደሰን የማቀርብለት ጥያቄዎች ይኖሩኛል። ከዚያም በኋላ በሱ ላይ ደግሞ እሱ የሚሰጠን ሀሳብ ይኖራል። የመጀመሪያው ጥያቄ እንድንወያይበት ላነሳል የምፈልገው እንግዲህ መጀመሪያ እስቲ ቃሉን ይሄ አማላጅ የሚለውን ቃል ከፍቼው ብንነሳ ጥሩ ነው ብዬ አስባለሁ ለመንደርደሪያ ያህል እና መጽሐፍ ቅዱሳችን ላይ በተጻፈበት አውድና አሁን ደግሞ በዘመናችን ላይ ባለው አውድ ይህንን ሀሳብ እንዴት ታየዋለህ? አውዱን አሁን ካለንበት ዘመን እና ከመጽሐፍ ቅዱስ ትርጓሜው አንፃር። በመጀመሪያ ስለተሰጠኝ እድል እግዚአብሔርን እጅግ አድርጌ አመሰግናለሁ። አንተንም ስለጋበዝከኝ እግዚአብሔር ይባርክ ለማለት እወዳለሁ። ወደ ምላሹ ስናልፍ እንግዲህ አማላት የሚለው ቃል ምን ማለት ነው የሚለውን ስናይ ወደ ቋንቋው ነው እንድንሄድ የሚያደርገን ቋንቋው ስንል፣ እንግዲህ እኛ አማርኛ ቋንቋ ነው እየተጠቀምን ያለ ነው። ስለዚህ ወደ አማርኛ ቋንቋ ሄደን የአማርኛ መዝገበ ቃላትን ማገላበጥ ግድ ይለናል። የአማርኛ መዝገበ ቃላት ላይ ስንሄድ ወደ ስርወ ቃሉ ይወስደናል። እንግዲህ ስርወ ቃሉ ጋር ሄደን ስንሄድ ማለደ የሚል ቃል እናገኛለን። ይህ ማለደ የሚለው ቃል እንደ መዝገበ ቃላቱ አገላለጽ ከሆነ ሶስት የተለያዩ ትርጉሞች አሉት። አንደኛው በጠዋት ተነሳ፣ በጠዋት ተነስቶ ሄደ። እንግዲህ የማለዳ ሰው የምንለው አይነቱን በተመለከተ አዎ እሱን ለመግለጽ የሚጠቀም ለመጠቀም የሚውል ቃል እንደሆነ ይናገራል። እንደገና በሁለተኛ ደረጃ ደግሞ አስታረቀ፣ አስማማ መናገር ለማይችለው ሰው እንደ አፍ ሆኖ ተናገረለት ለማለት የሚያገለግል ቃል እንደሆነ ይናገራል። በመጨረሻ ደግሞ እጅ መንሻ ወይም ጉቦ ብለን የምንጠራውን አይነት ነገር አደረገ ለማለት ሊውል የሚችል መሆኑን ይናገራል። ወደ ተነሳው ርዕስ ስንመጣ ግን በዋናነት የሚያተኩረው ሁለተኛው ላይ የተነሳው ትርጓሜ ላይ እንደሆነ እናያለን። በጠዋት ስለመነሳት አይደለም። ይሄ ርዕስ ሲነሳ ያየ ነው ወጅ ስለመንሻ ወይም ጉቦ ስለመስጠትም አይደለም። ማስታረቅ የሚባለው፣ ማስማማት የሚባለው፣ በሌላው ምትክ ሆኖ መናገር በሚባለው ትርጓሜ ዙሪያ ያለ እንደሆነ ነው የሚታየኝና መጽሐፍ ቅዱስ አውድ አንጻር ስናየው ይሄ እንዴት ነው ስንል መጽሐፍ ቅዱስ ደግሞ ቀድሞ በተጻፈበት ቋንቋ በዕብራይስጥ እንደገና በግሪክ በእነዚህ በሁለት ቋንቋዎችም ያለውን ነገር በምናይበት ጊዜ መካከለኛ መሆን፣ ማስማማት ማስታረቅ የሚሉ ሀሳቦችን የያዘ ሆኖ እናገኘዋለን። ስለዚህ አስታረቀ፣ አስማማ የሚለው ትርጓሜ ለዚህ ለውይይታችን መንደርደሪያ ወይም መነሻ ሊሆን ይችላል ብዬ አስባለሁ ና ከቋንቋም አንፃር መጽሐፍ ቅዱስ ላይ ካለው አንጻር ትርጓሜው ይሄ ነው ብለን መናገር እንችላለን። እና አማላጅ የሚለው ሲመጣ እንግዲህ ማለደ የሚለው እንግዲህ በአማርኛ ምን ተብሎ እንደሚጠራ ስለማላቅ ይቅርታ ልጠይቅ። ቨርብ እንደምንለው አይነት ነው በቋንቋ ውስጥ። አዎ ግስ ነው አይደለም? አዎ እንደዛ ነው። ማለደ የሚለው ቃል አማላጅ ሲባል ግን ናውን የምንለው ወይም ደግሞ ስም የምንለው ነው አማላጅ የሚባለው። የመማለድ ስራ የሚሰራውን ሰውዬ በተመለከተ የሚጠቅስ ነው እና በዛ ብናየው መልካም ይመስለኛል። እውነት ነው፣ ጥሩ ሀሳብ ነው ያነሳልን። ብዙ ጊዜ ግን ምናልባት አንተም ታውቀዋለህ፣ ይሄ አማላጅ ወይም መማለድ የሚለው ቃል ከመለመን ጋር ብዙ ሰዎች አያይዙታል እና ደጅ መጥናት ምናልባት አልታረቅም እምቢ ያለን ሰው ከመለመን ጋር ይያያዛል እና ስለዚህ ይሄ ከክርስቶስ ሀሳብ ጋር እንግዲህ እያያዝ ነውን ያለ ነው እና አሁን እንግዲህ ክርስቶስ ማለደ ስንል ለመነ፣ ደጅ ጠና ማለታችን ይሆን? እንግዲህ ቃሉን ቃል በቃል ትርጉሙን ስንወስድ ማለደ የሚለውም ቃል ማማለድ የሚለውም አማላጅ የሚለውም ቃል የአማርኛውን ቃል ወስደን ስናይ መለመን የሚለውንም እንደሚጨምር ይናገራል። ግን መጽሐፍ ቅዱስ ላይ ስንመጣ እንደዛ ነው ወይ የሚል አይነት ጥያቄ ካነሳን እሱን በጥልቀት መመልከት እና መመርመር የሚጠይቅ ይሆናል። ምክንያቱም መጽሐፍ ቅዱስን በተመለከተ ስንመጣ ይሄ ምልጃ የሚባለውን ነገር ወይም መካከለኛ መሆን የሚባለውን ነገር የሚያያይሰው ከቤተ መቅደሱ ስርዓት ጋር ነው። ከቤተ መቅደሱ ስርዓት ጋር ነው። ከቤተ መቅደሱ ስርዓት ጋር ስለሆነ ቤተ መቅደሱስ ምንድን ነው የሚደረገው የሚለውን ነገር ማወቅ ይጠይቀናል። እንደገና ለምንድን ነው ይሄ የሆነው የሚለውን ነገር ደግሞ ለመረዳት የአይሁዶችን ባህልም መረዳት ይጠቅመናል። ምክንያቱም በመጀመሪያ ተጽፎ የምናገኘው ለአይሁዶች ስለሆነ ስለዚህ ከዛ አንጻር መመልከት የሚኖርብን አይነት ነገር እንደሆነ ነው የማየ ወደዛ ሳንገባ ይህንን መናገር አንችልም። አሁን ያልከው መለመን ነው ወይ ለሚለው ነገር ነው አይደለም የሚለውን ነገር ወደዛ እንድንገባ ያስገድደናል። ወደዛ የምንገባ ከሆነ ደግሞ እንግዲህ ሌሎች ልጠይቅ እችላለሁ ስትላቸው የነበሩ ጥያቄዎች ስለነበሩ ወደነዛ የሚወስደን ይመስለኛል ለሌላው ጥያቄ በር እየከፈተ ይሄዳል ብዬ አስባለሁኝ። ስለዚህ በመጽሐፍ ቅዱሳችን ላይ ኢየሱስ እንግዲህ በተለያየ መልክ ቀርቧል እና የመጽሐፍ ቅዱስ ማዕከል የምንለው ያው ክርስቶስ አሁን ከምናነሳው ርዕስ ጋር በአንዳንድ ቦታዎች ላይ እንደ ፈራጅ የቀረበባቸው አውዶች አሉ እና ይፈርዳል ይላል። በአንዳንድ ቦታ ደግሞ እንዲሁ ያስታርቃል፣ ይማልዳል የሚሉ ደግሞ ቦታዎች አሉ እና ብዙ ጊዜ የሚነሳ ጥያቄ አለ። ከዚህ ጋር ተያይዘው የሚፈርድ ሰው የሚፈርድ አካል እንዴት ደግሞ ለማስታረቅ መሀል ላይ ይገባል የሚል ሀሳብ ይነሳል እና ይህን እስቲ እንዴት ነው የምናስታርቀው? ይህንን በሚመለከት ሁለት ነገሮችን ማየት አለብን። አንደኛ መጽሐፍ ቅዱስ እንዴት ነው የጻፈው የሚለውን የተጻፈውን ከመጽሐፍ ቅዱስ ላይ የተጻፈውን የመጽሐፍ ቅዱስ ጥቅሶችን እየተመለከትንና እያነበብን ብንነጋገርበት የተሻለ ነገር ይመጣል ብዬ አስባለሁ። ስለዚህ ይሄ እንግዲህ ኢየሱስ ፈራጅ ነው ወይም አማላጅ ነው የሚለው ጥያቄ ከመሬት ተነስቶ የተነሳ ጥያቄ አይደለም። በመጀመሪያ ልንገነዘብ የሚገባን ነገር ይሄ ነው። ጥያቄውን የሚያነሱ ሰዎች አግባብነት ያለው ጥያቄ ነው እያነሱ ያሉት። ለምን መጽሐፍ ቅዱስ ኢየሱስን ፈራጅ መሆኑን በተመለከተ በግልጽ ነው የሚያስቀምጠው። ያንን በደንብ ልንረዳ የምንችለው ነገር አለ ግን በጣም ሁሉም ሰው እንዲያውቀው የምፈልገው እንደሆነ ለመንደርደሪያም እንዲሆነን እንዲያውቀው የምፈልገው አንድ ነገር ምንድን ነው? መጽሐፍ ቅዱስ ምን ይላል? አንደኛ ተስሎቄ ምዕራፍ አምስት ላይ ሄደን 19 ጀምሮ እስከ 21 ያለውን በምናንብበት ጊዜ የምናገኘው ቃል አለ ምን ይላል? የመንፈስን እሳት አታዳፍኑ፣ ትንቢትን አትናቁ፣ ሁሉን ነገር ፈትኑ፣ መልካም የሆነውን ያዙ ይላል። ሁሉም ፈትኑ ሲባል አሁን እንደሚነሳው አይነት ጥያቄዎች ሲመጡ ለምን ብሎ መዝጋት አግባብነት የለውም። መጽሐፍ ቅዱስ ሁሉን እንድንፈትን መልካም የሆነውን እንድንይዝ ይነግረናል እና ይሄ ብዙ ቦታ መጽሐፍ ቅዱስ ላይ ተጽፎ የምናገኘው ነገር ነው። ስለዚህ ከዚህ አንጻር ለማየት የምንችለው ነገር ነው። መጀመሪያ ኢየሱስ አምላክ ነው የሚለው ነገር ጥያቄ የሌለው ነገር ነው። በዚህ ጉዳይ ላይ ይህንን ጥያቄ የሚያነሱ ሰዎች ጥያቄ እንደሌላቸው እርግጠኛ ነኝ። ኢየሱስ ፈራጅ ነው የሚል ሰው የጌታችን የኢየሱስ ክርስቶስን አምላክነት የተቀበለ ምንም አይነት በእሱ ላይ ጥያቄ የሌለበት ሰው ስለሆነ ያንን በተመለከተ ምንም ማለት አልፈልግም። መጽሐፍ ቅዱስ ግን በግልጽ የሚናገረው ነገር አለ፣ ፈራጅ መሆኑን ይናገራል። ለምንድን ነው እግዚአብሔር ፈራጅ ነው የምንለው ስንል፣ ብዙ ነው መልኩ ለምሳሌ ምሳሌ 31 ላይ ሄደን ስናነብ ከቁጥር ስምንት እስከ ዘጠኝ ላይ ስንሄድ ስለ ራሳቸው መናገር ለማይችሉት ለችግረኞች ሁሉ መብት ተሟገት፣ ተናገር በቅንነት እስኪኖችንና የድሆችን መብት አስከብር ይላል። አሁን ኢየሱስ ፈራጅ ሲሆን የሚያደርጋቸው ነገሮች አንዱ ይሄ ነው። ይሄ ደግሞ ቅድም አማላጅ ብለን ትርጉም ከጽሑፎቹ ላይ ስንወስድ ካገኘነው ትርጓሜ ጋር መናገር ለማይችለው መናገር መናገር ለማይችለው መቆም የሚለውንም ነገር ጭምር የምናይ የምናይበት አይነት ነገር ነው ያለው። ስለዚህ ኢየሱስን እንዴት ነው ፈራጅም አንትንም የሚሆነው? አንደኛ የአይሁዶችን የፍትህ ስርዓት በተመለከተ ብንወስድ በጣም ይጠቅመናል። እዚህ ላይ አይሁዶች ጋር ስንሄድ አይሁዶች ጋር ዳኛ አለ፣ ጠበቃ የለም። ከሳሽ አለ ከሳሽ አለ ጠበቃ የለም ዳኛ አለ ጠበቃ የለም ስንል ጥብቅናውንም ዳኝነቱንም የሚሰራው አንድ ነው አንድ ነው ይህንን በተመለከተ መጽሐፍ ቅዱስ ላይ መመልከት የምንችልበት ቦታ ስላለ መጽሐፍ ቅዱስ ላይ ሄደን የዘካርያስ መጽሐፍ ላይ በምንሄድበት ጊዜ የምንመለከተው ቃል አለ። እሱን አውጥተን ብናነበው ደስ ይለኛል። ከቁጥር አንድ ጀምሮ አነበዋለሁ። አዎ ዘካርያስ ምዕራፍ ሶስት ከቁጥር አንድ ጀምሮ እርሱም ታላቁን ካህን እያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር አሁን ማንን እናገኛለን የእግዚአብሔር መልአክ ተብሎ የተጠራውን እዚህ ጋር እናገኛለን ከዛ ቀጥሎ ደግሞ ይከሰው ዘንድ ማቆሞ ነበረም ሰይጣን ቆሞ ነበር ይላል ከዛ ቁጥር ሁለት ላይ እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ። ይህ ከእሳት የተነጠቀ ትንታግ አይደለምን አለው። አሁን ለኢያሱ እዚህ ጋር እየተከራከረለት ያለው ማን ነው? እግዚአብሔር ነው እየተከራከረለት እየተሟገተለት ያለው ከዛ ቀጥለን እናንብብ። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እነርሱም እነሆ እርሱንም እነሆ አበሳህን ከአንተ አርቄያለሁ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹህ ጥምጥም በራሱ ላይ አድርጉ አለ። በራሱም ላይ ንጹህ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔርን መልአክ በአጠገቡ ቆሞ ነበር። የእግዚአብሔርን መልአክ በኢያሱ እንዲህ ሲል ዳኘ። የሠራዊት ጌታ እግዚአብሔር እንዲህ ይላል በመንገዴ ብትሄድ ትዕዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮችንም ትጠብቃለህ፣ በዚህ ከቆሙት ከእነዚህ ጋር መግባትን እሰጥሃለሁ። አሁን እንግዲህ ተከራከረለት። መከራከር ብቻ አይደለም ፈረደለትም። ምን አለ? እድፋሙን ልብስ ከሱ አውጡ፣ ንጹህ ልብስ አልብሱት። ሲፈርድለትም እናያለን እና ሁለቱንም ስራ ይሰራል። ማን ዳኛው? አሁን ጌታችን ኢየሱስ ክርስቶስን በተመለከተ መጽሐፍ ቅዱሳችን ሲነግረን ሳለ ምን ይለናል? ኢየሱስ ፈራጅ ዳኛ መሆኑን ይነግረናል። ሁሉ በሱ የፍርድ ወንበር ፊት እንደሚቀርብ ይናገራል። ፍርዱን ሁሉ እግዚአብሔር በአንድስ እንኳን አይፈርድም፣ ፍርዱን ሁሉ ለወልድ ሰጠው ተብሎ ነው ተጽፎ የምናገኘው። እንደገና ደግሞ ከአብ ዘንድ አማላጅ አለን፣ ጻድቅ የሆነው ኢየሱስ ክርስቶስ ይለናል። አንደኛ ዮሐንስ ምዕራፍ ሁለት ላይ ሄደን በምናንብበት ጊዜ የሚነግረን ስለዚህ ያንንም ያደርጋል። ምናልባት መመርመር ማንበብ የሚፈልጉ ወንድሞች እህቶች ካሉ እየተከታተሉ ያሉ ምን ልመክራቸውን አላደፋፍራቸው ወዳለው ኢንሳይክሎፒዲያዎችን ማየት ይችላሉ፣ ወይም ሌሎች ጽሁፎችን ማየት ይችላሉ። የአይሁድ የፍትህ ስርዓት ምን ይመስላል ብለው በሚጠይቁ ጊዜ ዳኛ አለ፣ ከሳሽ አለ፣ ተከሳሽ አለ፣ ጠበቃ የለም። ጥብቅናውን ስራ የሚሰራው ዳኛው ነው። ከሳሹ ሊያጠራጥር በማይችል ሁኔታ ተከሳሹን በማስረጃ አረጋግጦ ሊይዘው እስካልቻለ ድረስ ሊያስፈረድበት አይችልም ምክንያቱም በተቻለ መጠን ዳኛው ያ የተከሰሰ ሰው እንዳይፈረድበት የመታገል ኃላፊነት ስላለበት ስለዚህ በዚህ መልኩ ብናየው ጥሩ ይሆናል እና አዎ ልክ ነው ዳኛ ነው አማላጅም ነው ለምን በአይሁድ የፍትህ ስርዓትም የዳኛና የጠበቃ ስራ አንድ ነው። መጽሐፍ ቅዱሳችን ውስጥም ገብተን ስናነብ የዳኛና የጠበቃ ስራ ወይም ደግሞ የአማላጅ ስራ አንድ ነው። በዚህ ምክንያት ነው ኢየሱስ ያንን ስራ የሚሰራው። በጣም ጥሩ መነሻ ሀሳቦችን ነው እያነሳያለን ያለ ነው። ተመልካቾቻችን እንግዲህ ከተወሰኑ ደቂቃ አረፍቶች በኋላ ተመልሰን እንገናኛለን። አብራችሁን ቆዩ። እሺ ተመልካቾቻችን፣ ተመልሰናል። ውይይቶች ስናረቅ ነበር በተወሰኑ ሀሳቦች ላይ አሁንም ውይይታችንን ማድረግ እንቀጥላለን። ይሄ ማማለድ የሚለው ቃል ቃል በቃል ትርጉሙን በተመለከተ መጀመሪያ ላይ ስንጀምር ተነጋግረን ነበረ። ያንን ትርጓሜ እስካለቀቅን ድረስ ብዙ ችግር አይኖርብንም። እንግዲህ አሁን አንደኛ ማስታረቅ የሚል ማስታረቅ የሚል አንድ ትርጉም አለው። ሁለተኛ መናገር ለማይችለው መናገር ለማይችለው ለዛ ሰው እንደ ምትክ ሆኖ መናገርም ሊባል እንደሚችል ይሄ ቃል ተነጋግረናል። ስለዚህ እንደየ አገባቡ የተለየ ነው የሚሆነው። አሁን መንፈስ ቅዱስን በተመለከተ የተነገሩት መጽሐፍ ቅዱስ ላይ መንፈስ ቅዱስን በተመለከተ የተነገሩት ምንድን ናቸው የሚለውን እንድናይ ሮሜ ምዕራፍ ስምንት ላይ ብንሄድ በጣም ጥሩ ይመስለኛል። ምክንያቱም እዛ ላይ ሐዋርያው ጳውሎስ በጣም ግልጽ በሆነ ሁኔታ ስለ መንፈስ ቅዱስ የሚናገረው ነገር ስላለ ይህንን በሚመለከት ግልጽ ያደርግልናል ብዬ አስባለሁ። ምንድነው እዛ ላይ የሚለን? እንግዲህ ከቁጥር 26 ጀምሮ ያለውን ነው ማንበብ የምፈልገው። እንዲህ ይላል እንዲሁም ደግሞ መንፈስ ድካማችንን ያግዛል እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ቅዱስ ራሱ በማይናገር መቃተት ይማልድልናል ይላል። እየተያያዘ ያለው ከማስታረቅ ወይም ከሌላ ነገር ጋር በተገናኘው ውስጥ አይደለም። እንዴት እንደምንጸልይ አናውቅም፣ ወይም ወደ እግዚአብሔር ምን አይነት ጸሎት ማቅረብ እንዳለብን እንኳን አናውቅም። የዮሐንስና የያዕቆብ እናት ወደ የጌታችሁ ወደ ኢየሱስ መጣ እባክህን በመንግስት ከልጆቼን አንዳቸው በቀኝ አንዳቸውን በግራ አቁምልኝ አርግልኝ ስትለው ኢየሱስ የምትለምኑትን አታውቁም አላት። ብዙ ጊዜ የምንለምነውን አናውቅም። የማይጠቅመንን ነገር ልለምን እንችላለን። የዚህ አይነቱን ድካማችንን ማን ያግዛልን ነው የሚለው መንፈስ ቅዱስ የልብ መሻታችንን ስለሚያቅ ውስጣችንን ስለሚያውቅ ምን ያደርግልናል? በማይናገር መቃተት ይማልድልናል ይላል። ቁጥር ሀ ሰባትን ላንበበው ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። ስለዚህ አሁን እኛን የውስጥ ሐሳባችንን ያውቃል። ስለዚህ ፍላጎታችንን ያውቃል። የእግዚአብሔር ሐሳብ ምን እንደሆነ የሚያውቃል። ስለዚህ ከእግዚአብሔር ጋር በተስማማ ሁኔታ ጸሎታችን ወደ እግዚአብሔር ማቅረብ እንድንችል ነው የሚረዳን፣ እና ለመጸለይ እንድንችል ነው የሚረዳን። የሚያግዘን የእኛን ድካም ነው ምንም የሚያደርገው የሚያበረታውና የሚያግዘው። ይሄ ስራ ማስታረቅ ከሚባለው ጋር አይገናኝም። ነገር ግን በጸሎት የጎደለውን ጸሎታችንን መስተካከል ያለበትን ጸሎታችንን እያስተካከለ እያበጀ ሊሰማ በሚችል ሁኔታ ወደ እግዚአብሔር ምን ያደርግልናል? ያቀርብልናል ነው እያለ ያለው። ስለዚህ ሁለቱን የአገባብ ልዩነታቸውን ካወቅን በሁለቱ መካከል የሚጋጭ ነገር አለ እንድንል የሚያደርገን ነገር የለም እና ሁለቱ ራሱን የቻሉ የተለያዩ ነገሮች ናቸው። አሁን እየተወያየንበት አማላጅ እየተባለ የምንናገረው ማስታረቅ ስለሚባለው አ፣ ከደህንነት ጋር የሚገናኘው ነገር ላይ ነው እየተነጋገርን ያለ ነው። ይሄኛው ደግሞ መጸለይ ነው። በነገራችን ላይ መጸለይ በተመለከተ አንድ አማኝ ለሌላው አማኝ መጸለይ ይኖርበታል። እሱንም እንደማማለድ ልንለው እንችላለን፣ ምልጃ ብለን ልንጠራው እንችላለን። ማስታረቅ ግን አይደለም፣ የማስታረቅ ስራ ግን አይደለም። ሁለቱ ልዩነት አለው። እኔ ስለ አንተ ልጸልይልህ ይችላለሁ፣ አንተ ስለ እኔ ልትጸልይልኝ ትችላለህ። ሐዋርያው ጳውሎስ ደጋግሞ ነው የሚናገረው ወንጌልን በደንብ አድርጌ በነፃነት መስበክ እንድችል ምን አድርጉልኝ ጸልዩልኝ ይላል ስለዚህ ክርስቲያኖች እንዲጸልዩ ተነግሯቸዋል ሲጸልዩ ስለሌላው ሌላው በሚጸልዩበት ጊዜ ከማማለድ ጋር ልናመሳስለው የምንችለው ስራ ነው ማስታረቅ ግን አይደለም እና ሁለቱ መካከል ያለው ልዩነት ከለየን እዚህ ጋም ብዙም ችግር የሚያስከትል አይመስለኝም እና ምናልባት እህታችን ጥያቄውን ስትጠይቅ የሁለቱ መካከል ያለው ልዩነት ግልጽ እንዲሆን ስለፈለገች ይመስለኛል። መንፈስ ቅዱስ ላይ ማማለድ ተብሎ ተቀምጦ የምናየው የማስታረቅ ስራ ይሰራል እያለን ሳይሆን ጸሎታችን ሊሰማ በሚችልበት ሁኔታ እንድናቀርብ ሊያደርገን ይችላል ወይም ያደርገናል የሚለው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። የሱስ ከስም ሁሉ በላይ ስም ቅዱስ ሌትና ቀን ትዋጃለ ልትከልለኝ ትቆማለ። አማራጅ ክርስቶስ የሱስ ከስም ሁሉ በላይ ስም ቅዱስ ሌትና ቀን ትዋጃለ It's can late to come on Jesus Because they de la የተወደዳችሁ አድማጮቻችን በነበረን ጊዜ እጅግ በጣም እንደተባረካችሁ እናምናለን። በሚቀጥለው ፕሮግራማችን ሌሎችን እጅግ መንፈስን የሚያረኩ ፕሮግራሞችን ይዘንላችሁ እንቀርባለን። እስከዛው ለሚኖራችሁ ጥያቄ በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910828182 ላይ መልእክቶቻችሁን ብትልኩልን ልናስተናግዳችሁ ዝግጁ እንደሆን እንገልጽላችኋለን። በሚቀጥለው ፕሮግራማችን እስከምንገናኝ ድረስ የእግዚአብሔር ጸጋ ከሁላችሁ ጋር